በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ታህሳስ 19 2015 ዓ.ም ዝግጅታችን ጀመረ። ዛሬ ከሰባት ወራት በኋላ የመጀመሪያ በረራውን ያደረገው የኢትዮጵያ አየር መንገድ ወደ መቀሌ ሲጓዝ በአዲስ አበባ በሚገኘው የኢትዮጵያ አየር መንገድ ውስጥ የነበሩ ተጓዞች ስሜት ምን ይመስላል? ከምወዳት ልጄና ከምወደው ባል የተለየችን እዚህ ቁጭ አርተ ስንት አመት ና እሷ እንዳስፈትን ብዬ ነው የቀረሁት። ቃይን እንደላኩት እሷ እንዳስፈትን ብዬ መንገድ ተዘጋ ድንገት አሁንትናት ዜና አሰማግ ነው። ጎንበስ ብዬ መሬት ላይ ነው ያለቀስኩት። እውነት መንገደኞቹ ዛሬ መቀሌ ገብተዋል። እዛ የገቡት መንገደኞች ስሜት ምን ይመስላል? ብጣዕሚ ብጣዕሚ ብጣዕሚ ካብ መጠን ብላዕሊ ታሕጓስ ካብ መጠን ብላዕሊ ዝወደይ ዝወደይ ግርማ። በጣም በጣም ከመጠን በላይ ደስ ብሎኛል። ልጄ ግርማይን አገኘው፣ ህይወቴን አገኘው። እናትና ልጅ ከተገናኙ በኋላ እናት ያካፈሉን አስተያየት ነው። ሙሉ ዘገባውን በምሽቱ የአብይ ርዕስ ዘገባችን እናስደምጣችኋለን። ሌሎች በርከት ያሉ ለምሽቱ የያዝናቸው ቅንብሮችም አሉ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሲ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር አብረውን ያመሻሉ። ስመኝሽ የቆየ የዌብና ማህበራዊ ገጽ ፕሮዲሰራችን ናት። እናንተም እስከ ምሽቱ አራት ሰዓት ድረስ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁ እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። በተጨማሪም በትዊተር ገጻችን ጎብኘት አድርጋችሁ አስተያየታችሁን አካፍሉን፣ መረጃዎቻችንንም በዛው እናጋራችኋለን። ተከተሉን፣ ተነጋገሩ። አሁን ለምሽቱ ወደ ያዝነት ዋና ዋና የዓለም ዜናዎች እንሰዳችሁ። ጤና ይስጥልኝ እንደምን አመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችው ቆንጂት ታየ ነኝ። በሰሜን ኢትዮጵያ ሲካሄድ የነበረው ጦርነት መቆሙን ተከትሎ የጤና አቅርቦቶችና ሌሎችም ቁሳቁሶች ወደ ትግራይ በመግባት ላይ ይገኛሉ ሲሉ የኢትዮጵያ የጤና ጥበቃ ሚኒስትር ሊያ ታደሰ ተናገሩ። የጤና ሚኒስትሯ ሊያ ታደሰ ከቻይናው ማዕከላዊ ቴሌቪዥን ሲሲቲቪ ጋር ባደረጉት ቃለ ምልልስ በጦርነት ለተጎዳው ክልል እርዳታ ለማድረስ የማያቋርጥ ጥረት ማድረግ አስፈላጊ ነው ሲሉ አጽንኦት ሰጥተው ተናግረዋል። በአሶሺየትድ ፕሬስ የተጠናቀረውን ዘገባ እንግዲ ወልዴ ያቀርበዋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ እንደሚለው በአፋርና አማራ ክልሎች በኩል ባሉ አራት መተላለፊያዎች ምግብና ሌሎች አቅርቦቶች ወደ ትግራይ ክልል በመግባት ላይ ናቸው። የጤና ጥበቃ ሚኒስትሯ ሊያ ታደሰ እስካሁን የወጣውን ወጪ አስመልክቶ ለቻይናው ማዕከላዊ ቴሌቪዥን ሲሲቲቪ ይህን ብለዋል። ሰብአዊ እርዳታ ወደ ክልሉ መድረስ ከቀጠለ ጊዜ አንስቶ ከ240 ሚሊዮን ብር በላይ የሚያወጣ ሕይወት አድን የመድኃኒት አቅርቦት ትግራይ ክልል ደርሷል። ከዚህ ውስጥ 112 ሚሊዮን የሚያወጣው ለክትባትና ተያያዥ ፍጆታዎች ዋለ ነው። የጤና ጥበቃ ሚኒስትሯ እንዳሉት በትግራይ ክልል የሚገኙ አስር ሆስፒታሎችና ሀያ አራት የጤና ጣቢያዎች አገልግሎት እንዲቀጥሉ ለማስቻል መንግስት የጤና ባለሙያዎችን ወደ ስፍራው ልኳል። በክልሉ ያለውን የጤና ሁኔታ ከፍተኛ እና አሳሳቢ ብለው የገለጹት ሚኒስትሯ ለአጣዳፊ ጉዳዮች መልስ ለመስጠትና የጤና ተቋማትን ወደ ነበሩበት ሁኔታ ለመመለስ ተጨማሪ ጥረት መደረግ እንዳለበት ተናግረዋል። ተጨማሪ እንደምንልክ ይጠበቃል። እንዳያችሁት ፍላጎቱ ከፍተኛ ነው። አሁን ለጊዜው በያዝነውና ለሚቀጥለው ስድስት ወራት ላቀድነው ሥራ ሰባት ነጥብ ስምንት ቢሊዮን ብር ያስፈልገናል። በመሆኑም እርዳታና ሌሎች አቅርቦቶችን ማድረሱንና ከአጋሮቻችን ጋር መስራቱ ይቀጥላል። በአፍሪካ በሕዝብ ብዛት ሁለተኛ ደረጃ ላይ ባለችው ኢትዮጵያ በመንግስትና በህወሓት ኃይሎች መካከል ሁለት ዓመት የፈጀ ጦርነት ተካሂዶ በሺዎች የሚቆጠሩ ሲሞቱ በሚሊዮን የሚቆጠሩትን ደግሞ የሰብአዊ እርዳታ ጠባቂ አድርጓቸዋል። ሁለቱ ወገኖች ባለፈው ወር የተኩስ ማቆም ስምምነት መፈራረማቸው ይታወሳል። ሩሲያ ዛሬ ረቡዕ የተኮሰቻቸው ሚሳይሎች በሄርሰን ደቡባዊ የከተማዋ ክፍል የሚኖሩ ሲቪሎችን ኢላማ ያደረጉ ነበሩ ስትል ዩክሬን ክስ አቀረበች። የሩሲያ ኃይሎች ባለፈው ወር ጥለው ከወጡ በኋላ ዩክሬን ዳግም በተቆጣጠረችው በሄርሰን ግዛት ላይ ሰላሳ ሶስት ሚሳይሎች መተኮሳቸውን የዩክሬን የጦር ኃይሎች አጠቃላይ ሰራተኞች ያስታወቁ ሲሆን ሩሲያ ግን ሲቪሎችን ኢላማ አላደረግኩም ስትል ክሱን አስተባብላለች። ከዚህ ጋር በተያያዘ የሩሲያ ፕሬዚደንት ቭላዲሚር ፑቲን ሀገራቸው በዚህ ወር መጀመሪያ ተግባራዊ የተደረገውንና በምዕራባውያን ሀገሮች ለተጣለው የነዳጅ ዋጋ ጣሪያ ስምምነታቸውን ለሰጡ ሀገሮች ማንኛውንም አይነት ነዳጅ መላክ እንደምትከለክል ትናንት ማክሰኞ አስታውቀዋል። አዋጁ ዩናይትድ ስቴትስ፣ ሌሎች የውጭ ሀገሮችና እነሱን የተቀላቀሉ ዓለም አቀፍ ድርጅቶች ለወሰዱት ጠብ አጫሪና ዓለም አቀፍ ህግን የጣሰ እርምጃ ቀጥተኛ ምላሽ ተደርጎ መቅረቡን ሮይተርስ ዘግቧል። የነዳጅ ዋጋ ጣሪያ ተመኑ የተቀመጠው ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝ እና ዩናይትድ ስቴትስን ባካተተ የሰባት ሀገሮች እና የአውሮፓ ህብረት ስምምነት መሰረት ሲሆን በቡድን ሰባት ሀገሮች በአውሮፓ ህብረት እና በአውስትሬሊያ ተፈጻሚ እንደሚሆን ሮይተርስ ጨምሮ ዘግቧል። ሩሲያ የዋጋ ጣሪያ መቀመጡ በዩክሬን የምታደርገውን ወታደራዊ ዘመቻ እንደማይጎዳው በመግለጽ ለነዳጅ ምርቶቿ አዳዲስ ገዢዎችን እንደምታገኝ ያላትን እምነት ገልጻለች። የዩናይትድ ስቴትስ የተወካዮች ምክር ቤት ዜጎችን በማዋከብና በመከታተል ለኢራን መንግስት የሚሰሩትን ሰዎች ተጠያቂ የሚያደርገውን የማሺ አሊኔጃድ ወከባና ህገ ወጥ ኢላማ ህግ የሚለውን ማስፈጸሚያ ጨምሮ ባለፈው ሳምንት የ1.7 ትሪሊዮን ዶላር የወጪ ረቂቅ አሳለፈ። የማሺ አሊነጃጅ የወከባና ህገወጥ ኢላማ ህግ የተሰየመው በቪኦኤ ፋርስ ቴሌቪዥን አዘጋጅና የኢራንን መንግስት በመተቸት በምትታወቀው እንዲሁም ወደ ኢራን ታፍና እንድትመለስ ሴራ በተፈጸመባት ጋዜጠኛ ስም ነው የወጣው። ህግ ላይ የኢራን እስላማዊ ሪፐብሊክ ኢራን ውስጥ ለሰብዓዊ መብቶችና ነጻነት ሰላማዊ በሆነ መንገድ የቆሙ ግለሰቦችን ይከታተላል፣ ያዋክባል፣ ያሸብራል፣ ያሰቃያል፣ ያፍናል፣ ይገላል፣ ንጹሐን ተቋማትንና ግለሰቦችን በኢራን መንግስት ያገዛዙ ጠላት ተደርገው ተፈርጀዋል፣ በዩናይትድ ስቴትስ ምድር የሚገኙ የዩናይትድ ስቴትስ ዜጎችን ጨምሮ የውጭ ዜጎችን አፍኖ ይወስዳል የሚሉ ክሶች ሰፍረውበታል። ውሳኔው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በኢራን የሰብዓዊ መብቶችን ሁኔታ ጨምሮ የኢራን መንግስት ባለፈው ዓመት በኢራን ውስጥና ከኢራን ውጭ ያሉ ተቃዋሚዎችን ኢላማ በማድረግ የወሰዳቸው እርምጃዎችና ተቾቹን ዝም ለማሰኘት የገንዘብ ድጋፍ ስለሚያደርግበት መንገድ ዝርዝር መረጃ የያዘ ሪፖርት እንዲያቀርብ የሚያዝ መሆኑ ተጠቁሟል። በሌላ የኢራን ዜና የቀድሞው የኢራን የእግር ኳስ ኮከብ አሊ ዲየ ባለቤቱና ሴት ልጁ ከቴህራን ወደ ዱባይ ሲጓዙበት የነበረው አውሮፕላን በድንገት እንዲያርፍ ተደርጎ ከኢራን እንዳይወጡ መከልከላቸውን ተናገረ። ባለፈው ሰኞ አውሮፕላኑ ለታሳፋሪዎች ሳይነገር ኪሲ የምትባል የኢራን ደሴት ላይ እንዲያርፍ ከተደረገ በኋላ ቤተሰቡ ለጥያቄ መወሰዱን የእግር ኳስ ኮከቡ ተናግሯል። ዲዬ የቀድሞ የኢራን ብሔራዊ ቡድን አንበል ሲሆን የሀገሪቱ መንግስት በሰዎች ላይ ከሚያደርሰው ከአፈናው እና ከጥቃቱ እንዲሁም ከእስሩ ይልቅ ለሀገሪቱ ችግሮች መፍትሄ ይስጥ በማለት በ ማህበራዊ መገናኛ ላይ ሲያሳስብ እንደነበረ ተመልክቷል። ባለቤቱ ከጸረ መንግስት ቡድኖችና ተቃዋሚ ሰልፈኞች ጋር ግንኙነት አላት ተብላ ከሀገር እንዳትወጣ መከልከሏን የኢራን መንግስት የዜና አገልግሎት የፍርድ ሚኒስቴር ባለስልጣናትን ጠቅሶ ዘግቧል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል ውስጥ አዲስ የተመሰረተው የቤንጃሚን ነተንያሁ መንግስት የዌስት ባንክን ሰፈራ ማስፋፋት ቅድሚያ ከሚሰጣቸው ዝርዝር ጉዳዮች መካከል መሆኑን አስታወቀ። ከጥምር መንግስቱ ጋር በገቡት ስምምነት መሰረትም ብዛት ያላቸው በህገወጥ መንገድ የተገነቡ ከከተማ ወጣ ያሉ መኖሪያዎችን ህጋዊ እንደሚያደርግና ተይዘው የነበሩ አካባቢዎችን እንደሚቆጣጠርም ቃል ገብቷል። የሮማ ካቶሊካዊት ቤተ ክርስቲያን የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክት በጠና መታመማቸውን ርዕሰ ሊቃነ ጳጳሳት ፍራንሲስ ገለጹ። ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ይህንን ያስታወቁት በየሳምንቱ ረቡ ምዕመናንን በሚያስተምሩበት ስነ ስርዓት ላይ ሲሆን የቀደሙት የቤተ ክርስቲያኒቱ መሪ ቤኔዲክት እድሜያቸው በጣም የገፋ እንደመሆኑ ባለፉት ሰዓታት ህመማቸው እየጠናባቸው ሄደዋል ካሉ በኋላ ምዕመናኑ እንዲጸልዩላቸው ተማጽነዋል። በመጨረሻም ላለፉት ሶስት ዓመታት ያህል ከዓለም የተገለለችበት ጥብቅ የኮሮና ቫይረስ ቁጥጥር ፖሊሲዋን እያረገበች የምትገኘው ቻይና ለዜጎቿ መደበኛ ፓስፖርትና ቪዛ መስጠት እንደምትጀምር አስታወቀች። በዚህም መሰረት በሚቀጥለው ወር ለሚከበረው የቻይና የአዲስ ዓመት በዓል በብዙ ሚሊዮኖች የሚቆጠሩ ቻይናውያን ከሀገር ውጭ ይጓዛሉ ተብሎ ተገምቷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታየን፣ ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ታህሳስ 19 2015 ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማህሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽት ወደ ያዝነው ቀዳሚ ዘገባችንን ነውሰዳችሁ በቀዳሚ ዘገባችን ቅድሚያ ወደ ትግራይ ክልል መቀሌ ነው የምንወስዳችሁ። የኢትዮጵያ አየር መንገድ ከአንድ አመት ከሰባት ወራት በኋላ ለመጀመሪያ ጊዜ መንገደኞችን አሳፍሮ መቀሌ ገብቷል። ተሳፋሪ መንገደኞቹም ከረጅም ጊዜ በኋላ ከቤተሰቦቻቸው ጋር በመገናኘታቸው ደስታቸውን የገለጹ ሲሆን፣ ሌሎች ቤተሰቦችም እንዲሁ መገናኘት እንዲችሉ ሁሉም መስመሮች እንዲከፈቱ ጠይቀዋል። ሙልጌታ ጽበሀ ከመቀሌ ዝርዝሩን ይዟል። አንድ መቶ ሰላሳ ስምንት መንገደኞች ያሳፈረ ቦይንግ ሰባት መቶ ሰላሳ ሰባት የተሰኘ የኢትዮጵያ አየር መንገድ አውሮፕላን ከአዲስ አበባ መቀለ ከአንድ አመት ከሰባት ወር በኋላ ለመጀመሪያ ጊዜ በዛሬው እለት ረቡዕ ታኅሳስ 19 2015 ዓ ም ገብታለች። መንገደኞቹ ከአውሮፕላኗ ሲወርዱ ደስታቸውን ሲገልጹ ነበር። ዮናስ ተስፋ እየተባለ ከመጀመሪያ መንገደኞች አንዱ ነው። ቤተሰቦቹ ማግኘቱም እንዳስደሰተው ነው የሚገልጸው። ሰላም ሲኖር ሁሉም ነገር ደስ ይላል። ሰላም ሲኖር ከቤተሰብ ጋር እንገናኛለን። ሰላም ሲሆን አካባቢያችን ማየት እንችላለን። ያደግንበት ሰፈር፣ ጓደኞቻችን ለማግኘት አሁን በጣም ጉጉት ላይ ነው ያለሁት። ሶ ዛሬ ቤተሰቦችን ያግኝቻለሁ። ከተወሰነ ሰዓታት ጓደኞችን ወጣ ብዬ አድርጓለሁ። ሰፈሩን እንቃኘዋለሁ። ሰላም ሰምተውም ሲሆን እንደዚህ አይነት ነገሮች ሲኖር በጣም ሰምተው ነበር እንደምትመጣ። ኖ ሳፕራይዝ ነው ያደረግኳቸው። አንደኛ ሳፕራይዝ ማድረግ ፈልጌ ሳይሆን ኮሚኒኬሽን የለም የስልክ ኮሚኒኬሽን ስለሌለ፣ ስለዚህ በምን ልንገራቸው አጋጣሚ ነው የደረስኩት። በቀጣይ ሁሉም አገልግሎቶች ተሎ እንዲከፈቱም ጠይቋል። እናቱ ወይዘሮ አበራሽ ሀይሌ የተባሉ በበኩላቸው ብጣዕሚ ብጣዕሚ ብጣዕሚ ካብ መጠን ብላዕሊ ታሕጓስ ካብ መጠን ብላዕሊ ዝወደይ ዘወደይ ግርማያ በጣም በጣም ከመጠን በላይ ደስ ብሎኛል። ልጄ ግርማዬን አገኘው፣ ሕይወቴን አገኘው፣ የወንድሞቼ ምትክ አገኘው። ዛሬ ነጋልኝ። የቀሩት ልጆቻችን እንዲመጡ ሰላም እንዲሆንልን የትግራይ ሕዝብ በሙሉ በደስታ ወደ ቤቱ እንዲገባ ፀሐያችን እንዲወጣልን እንደ ድሯችን እንዲሆንልን አብረን እንድንበላና እንድንጠጣ ተመስገን እንድንል ነው የምፈልገው። ሌላ በአውሮፕላኑ ወደ መቀለ ከተጓዙ አንዷ ወይዘሮ ማና ሀጎስ የተባሉ ልጃቸው ለማዋለድ ከአንድ ዓመት ከሰባት ወር በፊት ወደ አዲስ አበባ መሄዳቸው ገልጸው ወደ ትግራይ ለመመለስ መንገዱ በመዘጋቱ እዛው አዲስ አበባ እንደ ቆዩ ተናግረዋል። ከአውሮፕላን ሲወርዱም በእልልታ ነበር እና ምን ልበል ከጨለማ ወደ ብርሃን ወጣው። ከሀገሬ ተገናኘው፣ ከወንድሞቼ ጋር ተገናኘው ፊት ለፊት የምናወራበት። ፈጣሪ ሙሉ ብርሃን ያደርግልን፣ እርቅና ምሕረትን ያውርድልን። አቶ ሰለሞን ህንጻ የተባሉ ሁለት ዓመት ከቤተሰብ ተለያይተን በጭንቅ ነው ያሳለፍነው ብለው አሁን በረራ ተጀምሮ መምጣታችን አስደስቶኛል ብለዋል። ቤተሰብ ጥየቃ ነው የሄድኩት። ስለዚህ አጋጣሚ ሆኖ እዛ ተዘገውና እዚህ ወደ ሀገር መመለሴ በጣም ደስ ብሎኛል። እዛ ያለና እዚህ ያለው ሁሉም ሰው ያውቀዋል። ውስጡ ነው የሚያውቀው እንጂ በጣም ከባድ ነውና፣ እግዚአብሔር ይመስገን ለዚህ ላሳየኝ፣ በጣም እግዚአብሔር ይመስገን በጣም አመሰግነዋለሁ። እዛም እዚህም በጣም ሁሉም ሰው ተለያይተዋል። ስለዚህ መገናኘት ይፈልጋል፣ አገሩ ሰላም እንዲሆን ይፈልጋል። በመቀለ አሉላ አባነጋ ኤርፖርት ከቤተሰቦቻቸው በናፍቆት እየተሳሰሙ ያገኘኋቸው ወይዘሮ ሀረጎይን ደስታ የተባሉ በበኩላቸው ደስ ይል ደስ ይል ዝተገበረ እርቅን ፍቅርን እውን ቀጻሊ ጎረ ፈጣሪ ደስ ብሎኛል። የተደረገውን እርቅና ፍቅርም ፈጣሪ ቀጣይ ያድርገው ሁሉንም በቤትና በበረሃ ያለውንም ያገናኘው ሰላም ያብዛልን። ከመቀለ ወደ አዲስ አበባ ለመጓዝ በመቀለ አሉላ አባ ነጋ ኤርፖርት ያገኘሁት ሙሴ ገብረስላሴ የተባለ ደግሞ ይህም በረራ እስካሁን ድረስ ተቋርጦ የነበረው በነበረው የአገሪቱ ሁኔታ ነው። ስለዚህ ሰላም ውጤት ነው። ሰላም ደግሞ ለሁሉ አስፈላጊ ነው። ስለዚህ ይህንን በረራ በመጀመሩ ብዙ ጥቅም አለው። ለታካሚዎች እንደዚህ የተ መድኃኒትም ላጡ የንግድ ማህበረሰብ እንዲሁም የተለያየ ነገሮች የጎደሉ ነገር ስለሚሞላ በጣም ጥሩ ነው። በቀጣይም ለመቀሌ በቂ ፍላይት ስላልሆነ ሁለት ሶስት ፍላይት መጨመር አለበት ብዬ ነው ማሰብ። ሌሎች ያልተከፈቱ መሰረታዊ አገልግሎቶች በቅርቡ ለመክፈት እንደሚሰሩ ከትናንት በስቲያ መጥተው የነበሩ ከፍተኛ የፌዴራል ባለስልጣናት ገልጸው ነበር። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም። ከዚሁ ርዕስ ሳንወጣ መንገደኞቹ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ሲነሱ ሮይተርስ በስፍራው ተገኝቶ የተወሰኑትን አነጋግሮ ነበር፣ ስሜታቸውንም ጠይቋል። እንግዲህ ወልዴ እንደሚከተለው ይዞታል። የኢትዮጵያ አየር መንገድ ከአስራ ስምንት ወራት መቋረጥ በኋላ ወደ ትግራይ ክልል መዲና መቀሌ በረራ መጀመሩ ያስደሰታቸው ተጓዦች በአዲስ አበባ ቦሌ አውሮፕላን ማረፊያ ደስታቸውን ሲገልጹ ተስተውለዋል። ከተጓዦቹ አንዷ ካህሳይ ኃይሉ ይህን ትላለች ከምወዳት ልጄ እና ከምወደው ባህል እሷ እንዳስፈትን ብዬ ነው የቀረሁት። እቃዬን እንደ ላኩት እሷ እንዳስፈትን ብዬ መንገድ ተዘጋ ድንገት። አሁን ትናንት ዜና አሰማ፣ ግን እውነት ጎንበስ ብዬ መሬት ላይ ነው ያለቀስኩት። እውነት በጣም ነው ደስ ያለ። በጣም በዚህ እንድቀጥል ደግሞ እውነት ሁሉም ብሄር፣ ብሄረሰብ በዚህ እንድቀጥልልን፣ ሰላም እንድፈታልን። ሰላም ሲኖር ነው ሁሉ ነገር ያለ ወንድም ሰላም ስኖር ነው መንቀሳቀስ ያለ መስራት ያለ መንቀሳቀስ። ከሁለት ዓመት በፊት ጦርነቱ ሲጀመር በረራ በመቋረጡ ከቤተሰብ አባሎቻቸው ጋር መገናኘት ያልቻሉት ተጓዦች ቤተሰቦቻቸውን እንደገና ለማየት ጓጉተዋል። የካህሳይ ኃይሉ ልጅም ሰላም ተስፋዬ ደስታዋን እንዲስትል ትገልጻለች። እኔ በጣም ነው ደስ ያለኝ እና ከእህቴ ጋርና ከአባቴ ጋር ስለተገናኙ በጣም ደስ ብሎኛል። በቃ ሌላ ተጓዥ ተስፋዬ ተክላይም ይህ ቀን የደስታ ቀን ነው ይላል። በጣም ደስ የሚል ነገር ነው። ያው በስንት ጊዜ በኋላ ነው ቤተሰቻችን እያገኘን ያለ ነው። ይህ ሰላም ሎጌይ በጣም ደስ ብሎኛል። አይቀረ ነገር ካለም እግዚአብሔር ብሎት ስተካከል እዛ ያለውን ነገር ኢንተርኔትም ያለው አንዳንድ ጊዜ ጎደሉ ነገሮች አሉ እንደምንሰማው እሱም ነገር ስተካከል ደግሞ የበለጠ አሪፍ ይሆናል። በጣም ደስተኛ ነው። ንግስት ኃይለማርያም ሌላዋ ተጓዥ ነች። እኔ አጋጣሚ መጣው ልጄ ለማስወለድ ነው የመጣው ዝም ሁለት ሳምንት ብዬ ነው የመጣው። ግን አሁን ያው አመት ከምናምን አመት ከስድስት ወር አልፈዋል ማለት ነው። አሁን ግን ሰላም ሁነ ወደ ሀገሬ ለመመለስ በጣም እኔ በጣም ደስተኛ ነኝ። እግዚአብሔር ሰላም ያደርግበት እንደነበረ ይመልስ። በአዲስ አበባ የሚገኝ አንድ የጉዞ ወኪል እንዳለው በረራ እንደሚቀጥል በተነገረ በሰዓታት ውስጥ ነበር ወደ መቀሌ የሚበረው አውሮፕላን ትኬት ተሸጦ ያለቀው። የኢትዮጵያ አየር መንገድ ትናንት ማክሰኞ እንዳስታወቀው ከፌዴራል መንግስት፣ ከህዋትና ከትግራይ ክልል መንግስት ተወካዮች ጋር ካደረገው ስብሰባ በኋላ በረራው እንዲቀጥል ወስኗል። የአየር መንገዱ ዋና ስራ አስኪያጅ መስፍን ጣሰው እንዳስታወቁት በረራው ተለያይተው የነበሩ ቤተሰቦችን ለማገናኘት፣ የንግድ እንቅስቃሴዎች እንደገና እንዲጀምሩ ለማመቻቸት፣ ቱሪዝምን ለማበረታታት እና ሌሎችንም ለማህበረሰቡ ጠቃሚ የሆኑ ጉዳዮችን ለመከወን ያስችላል። የኢትዮጵያ አየር መንገድ በዚህ ወቅት ኢትዮጵያውያንን በማገናኘቱ ደስተኛ ነው ሲሉ የኩባንያው ዋና ስራ አስፈጻሚ መስፍን ጣሰው ለአሜሪካ ድምጽ ተናግረዋል። አየር መንገዱ ከሁለት ዓመታት በኋላ ዛሬ ወደ መቀሌ የጀመረውን በረራ አስመልክተው ለአሜሪካ ድምጽ ማብራሪያ የሰጡት ዋና ስራ አስፈጻሚው የዛሬው ደርሶ መልስ በረራ የተሳካ እንደነበርም ገልጸዋል። ዛሬ በአንድ የአውሮፕላን የተጀመረው የመቀሌ በረራ ከነገ ጀምሮ ደግሞ በቀን ሁለቴ ከፍ እንደሚደረግም ጠቁመዋል። የኢትዮጵያ አየር መንገድ በቀጣዩ ሳምንት ወደ ሽሬ መብረር እንደሚጀምርም ዋና ስራ አስፈጻሚው ተናግረዋል። የኢትዮጵያ አየር መንገድ አቶ መስፍን ጣሰው ለአሜሪካ ድምጽ የሰጡት ማብራሪያ አጠር ያለ ማብራሪያ በድምጽ ችግር ምክንያት በድምጽ ጥራት ችግር ምክንያት ነው ወደ እናንተ ማድረስ ያልቻል ነው። ነገር ግን እንደ አቀረብኩት የገለጹልን ሀሳብ ይህንን ይመስል ነበር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእረቡ ምሽት ዝግጅታችንን ነው የሰማችሁት። ለዕለቱ የያዝነውን የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። ወደ ተከታዩ ዘገባችን እንለፍ። ይበልጥ መተማመን እያዳበሩ ነው ያላቸው የሰላም ስምምነቱ የትግበራ እርምጃዎችን እንደሚያደንቅ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገለጸ። የምክር ቤቱ የፕሮግራምና ልማት አማካሪ ዶክተር ሞገስ ደምሴ የተጀመረው የሰላም ስምምነት ትግበራ ሂደት ወደ ኋላ እንዳይመለስ ጥንቃቄ ሊደረግ ይገባል ሲሉም አሳስበዋል። በተያያዘም ዛሬ ወደ መቀሌ በረራ የጀመረው የኢትዮጵያ አየር መንገድ ከአርብ ጀምሮ በረራውን ወደ ሁለት ከፍ እንደሚያደርግ አስታውቋል። ይህንን ዘገባ ቀደም ብለን አስደምጠናችሁ ነበር። ሁሉንም ዘገባዎች አንድ ላይ ጨምቆ ኬኔዲ አባተ እንደሚከተለው ያቀርበዋል። የፌዴራል መንግስት ባለስልጣናት ቡድን ሰኞ ታኅሳስ 17 2015 ዓ.ም በመቀሌ ያደረገው ጉብኝት ለሰላም ስምምነቱ ስኬታማነት አስተዋጽኦ እንደሚኖረው ሙሉ እምነት አለኝ ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባወጣው መግለጫ አስታውቋል። ጉብኝቱ የሰላም ስምምነቱ አፈጻጸም በመልካም ሂደት ላይ እንደሚገኝ እንዲሁም በሁለቱ ወገኖች በኩል ያለውን ተነሳሽነት የሚያሳይ ነው ሲልም አክሏል። በምክር ቤቱ የፕሮግራምና ልማት አማካሪ ዶክተር ሞገስ ደምሴ በሰጡን አስተያየት ከሰላም ስምምነቱ በኋላ ለመጀመሪያ ጊዜ ከአደራዳሪዎች ውጭ የፌዴራል መንግስትና የህወሓት ተወካዮች በመቀሌ መገናኘታቸው በመካከላቸው መተማመን እየተፈጠረ መሆኑን የሚያሳይ ነው ብለዋል። እኛ እንደ ሲቪል ማህበረሰብ ድርጅቶች ምክር ቤት እንግዲህ የሰላም ግንባታ ሂደት ነው፣ ፕሮሰስ ነው። የሰላም ስምምነቱ የመጀመሪያ የጦር መሳሪያ ድምፅን ማቆም ችሏል። በመሬት ላይ ደግሞ ወደሚታይ የዜጎችን ህይወት ሊቀይር ወደሚችል እርምጃ መሸጋገር አለበት እና ይሄ እርምጃ ደቡብ አፍሪካ በኢትዮጵያ ላይ ተጀምሯል። ያ በአደራዳሪዎች የተደረገ እርምጃ ነው። ከዛ በኋላ ግን በተከታታይ በሂደት ቀስ በቀስ እንግዲህ በተደራዳሪ ወገኖች መካከል እንደ ጅምር የተወሰነ መተማመን ደረጃ ደርሷል ወይም ደግሞ እየተፈጠረ እንደሆነ ማሳያ ነው እና ጥሩ የሚባል እርምጃ ነው፣ ደፋር እርምጃ ነው። መንግስት መውሰድ ያለበት ነው፣ ለሰላም ሲባል መወሰድ ያለበት። አንዳንዴ በዚህ አይነት እርምጃዎች መወሰድ አለባቸው። ይህንን ደግሞ በደንብ ማጠናከር፣ በዛኛውም ወገን ደግሞ ሬሲፕሮኬት መደረግ አለበት የሚል እሳቤ አለኝ። ጠቅላይ ሚኒስትር አብይ አህመድ የልዑካን ቡድኑን ወደ መቀሌ መላካቸው መንግስት በሰላም ስምምነቱ ወደፊት ለመግፋት ያለውን ቁርጠኝነት ያረጋግጣል ያሉት የብሔራዊ ደህንነት አማካሪያቸው አምባሳደር ሬድዋን ሁሴን እንቅፋቱ እምነት ማጣት ነበር፣ ይህንን እንደገና ለማቀጣጠል ደፍረን ተነስተናል ሲሉ ትናንት በትዊተር ገጻቸው መግለጻቸው ይታወሳል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ደግሞ ከልዑካን ቡድኑ አባላት ውስጥ አንዳቸውም ጠባቂዎቻቸውን ይዘው አለመምጣታቸው ትግራይ ለሰላም ስምምነቱ ባላት ቁርጠኝነት ላይ ያላቸውን እምነት የሚያሳይ ነው ብለዋል። አሁን ያለው የሰላም ስምምነቱ የትግበራ እንቅስቃሴ በተለያዩ አካላት አድናቆት ቢቸረውም የትግበራው ሂደት ግን ስለ መዘግየቱ ሲገለጽ ነበር። በዚህ ሀሳብ የማይስማሙት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የፕሮግራምና ልማት አማካሪ ዶክተር ሞገስ አተገባበሩ በጥሩ ደረጃ ላይ እንደሚገኝ ገልጸው ይህም ቀጣይነት እንዲኖረው ጥሪ አቅርበዋል። የሰላም ስምምነት ትግበራ ዘግይተዋል የሚል አሰስመንት የለንም። እኛ ኦፍኮርስ እንግዲህ እዛ በፕሪቶሪያ በተስማሙ በስምምነቱ ላይ በተቀመጠው መሰረት አንድ ወር ውስጥ ወደ ዲሞቢላይዜሽን መግባት አለበት የሚሉ አርቲክሎች አሉ። ነገር ግን ወደ ትግበራ ስትመጣ እያንዳንዱ ነገር እንደው እዛ ላይ በተቀመጠው መንገድ ይፈጸማል ማለት አስቸጋሪ ነው። ምክንያቱም ያለፈውን ነገር ማየት ይቻላል። በጣም ከባድ ሲትዌሽን ውስጥ ነው ያለፍነው እና እንደውን በቀልድ በአንድ ወር ውስጥ ወታደሮች ወደ ካምፕ ገብተው ዲሞቢላይዝ ተደርገው ዲሚሊታራይዝ ተደርገው ምናምን የሚለው ነገር እንደ ትንሽ አስቸጋሪ ሊሆን ይችላል እና የሰላም ስምምነት ትግበራ ያው የብዙ ሀገሮችም ልምድ እንደሚያሳየው ዓመታቱ ሊወስድ ይችላል። እያ ያን ያህል ሌክሽሪ አለን እንደው ወራት እና ዓመታት መቆየት አለበት ማለት ነው። ግን እንደው ያን ያህል ዘግይቷል የሚልም አሴስመንት የለንም። በእኛ በኩል ማለት ነው። ነገር ግን ሰቆቃው ለአንድም ቀን ቢሆን መቀጠሉ በእኛ በኩል በጣም ኮንሰርን ያደረገናል እና ስለዚህ በተቻለ ፍጥነት ግን እንዲሄድ እንፈልጋለን። ከዛ ውጭ ግን ለሰላም ግንባታ ሁሉም ዜጋ ነው መረባረብ ያለበት። ሲቪል ማህበረሰብ ድርጅቶች ለምሳሌ ይህንን በደንብ መደገፍ ይኖርባቸዋል። ማህበረሰብን ማንቃት ያስፈልጋል እና እያንዳንዱ ማህበረሰብ ከግለሰብ እስከ ተቋማት ሁሉም በሙሉ ኃላፊነት አለበት። ስራዎች በተግባር ደግሞ ይህንን ወደ መሬት የሚያወጡ የሚያሰርሱ የአገልግሎት መስጫ ተቋማትን እንግዲህ የተወሰነ የተጀመራለ ነገር ግን ተጠናቆ በቶሎ ወደ ስራ እንዲገባ ይህን ማድረግ ሲቻል ደግሞ ለሰላም ግንባታው አስተዋጽኦ ይኖረዋል። የመቀሌውን ጉብኝት ተከትሎ የተለያዩ አገልግሎቶችን የማስጀመር እንቅስቃሴዎች ተጠናክረው የቀጠሉ ሲሆን የኢትዮጵያ አየር መንገድ ዛሬ መንገደኞችን አሳፍሮ ወደ መቀሌ በረራ አድርጓል። አየር መንገዱ ከአርብ ታህሳስ 21 2015 ዓ ም ጀምሮ ወደ መቀሌ የሚያደርገውን መደበኛ በረራ በቀን ወደ ሁለት ከፍ እንደሚያደርግም በዛሬው እለት አስታውቋል። በተከታታይም የመንገደኞችን ቁጥር ከግምት ውስጥ በማስገባት በቀን የሚያደርገውን የበረራ ምልልስ እንደሚጨምር ነው የገለጸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባችን እንውሰዳችሁ። በኦሮሚያ ክልል ያለው የጸጥታ መደፍረስ በድርድር እንዲፈታ ከዚህ ቀደም ለምክር ቤቱ ጥያቄ ያቀረቡት ለህዝብ ተወካዮች ምክር ቤት ማለት ነው የፓርላማ አባላት ከኦሮሚያ ክልልና ከፌዴራል የመንግስት ስራ አስፈጻሚ አካላት ጋር ተወያይተዋል። ገልሞ ዳዊት ዝርዝሩን ያሰማናል።

አከበን ሞትማ ፍደራላ ፓርላማት ተስፋዬ በልጅጌ ኑመሪ ሰኒ ቱረኒ የህዝብ ተወካዮች ምክር ቤት አመራር ክቡር አቶ ታገሰ ጫፎ፣ ምክትላቸው አድ ሎሚ በጦ እንዲሁም የፓርላማዊ መንግስት ተወካይ አቶ ተስፋዬ በልጂጌ ከዚህ በፊት አማክረውን ነበር። በኦሮሚያ ያለው የሰላም ችግር ሀገራዊ ችግር መሆኑን እና መንግስት ለመፍታት በስራ ላይ መሆኑን ነበር ያሳወቁን። የተሰራው ነገርስ ምንድን ነው የሚለውን ነገር ጥያቄ ያቅርበን ነበር። ልክ እንደ ትግራይ ልክ በቤኒሻንጉል የሆነው የሰላም መፍትሄ በኦሮሚያም ለምን አይሆንም ነው። ምክንያቱም ሰላምን በጦርነት ብቻ ማሳካት አይቻልም። እንደ ባህላችን በሽምግልና በገዳ ስርዓት ለምን አንነጋገርም የሚለው ነገር ላይ ነው በሰፊው የተነጋገር ነው። አሁን ምዕራብ ኦሮሚያን ብትወስድ ላለፉት አራትና አምስት ዓመታት እርሻ ሲታረስ አልነበረም። ህዝባችን ለአምሳ ዓመታት አይቶ የማያውቀው ደህንነት ውስጥ ነው ተዘፍቆ ያለው ለዚህም ዋነኛ ምክንያት ግጭቱ ነው። ስለዚህ መንግስት ይህንን ግጭት አንድ በድርድር የሚፈታውን በድርድር በህግ ማስከበር ስራ መከናወን ያለበትንም እንዲከናወን ነው። በውይይት ስልህ እንግዲህ በኦሮሚያ አሁን ብዙ ሰው ነፍጥ ይዞ ዱር ገብቷል። ያን አንዱን ከአንዱ የመለየቱ ሊያዳግት ይችላል። እኛ እያለን ያለነው መንግስት አብሮ ለመምከር ከሚችለው ጋር ተማክሮ ሰላም ማምጣት እንዳለበት ነው የተነጋገርነው። ይህን ነገር እንዴት መቼ ለሚሉት በተወካይ ኃይሎች የሚወሰን ነው የሚሆነው አርሶ አደሩ የ2015 አዝመራ ሳይደርስ ወደ ቀዬው መመለስ እንዳለበት፣ በግጭቱ የፈረሱ የአስተዳደር መዋቅሮች እና መሰረተ ልማቶችም ዳግም እንዲታደሱ የሚለው ላይም ተወያይተናል። በተለይ በኢሎ አባቦር በቡኖ በደሌ በአራቱ የወለጋ ዞኖች የፈረሱትን መዋቅሮች እና አገልግሎት ሰጪ ተቋማት፣ የክልል የፌዴራል እና ልማታዊ ድርጅቶች ተባብረው ወደ ቦታው እንዲመልሱት ነው የተነጋገርነው። አቶ ቶላ በውይይቱ ላይ የኦሮሚያ ክልል ፕሬዚደንትን ጨምሮ ከክልሉ በሚኒስቴር መስሪያ ቤት የተሾሙ ሚኒስትሮችና ሚኒስትር ዴታዎች በውይይቱ መሳተፋቸውንም አክለው ገልጸዋል። ክቡር ቤተል መልካሙም በዚህ ውይይት የተሳተፉ ሌላ የሕዝብ ተወካዮች ምክር ቤት አባል በውይይቱ ከፍተኛ ከክልልና ከፌዴራል መንግስት ባለስልጣናት በተጨማሪ ከህዝብ ተወካዮች ምክር ቤት እንዲሁም ከፌዴሬሽን ምክር ቤት ኃላፊዎች መሳተፋቸውን ገልጸው አባላቱ ለአነሱ ጥያቄዎች የህግ አስፈጻሚ አባላቱም ምላሽ መስጠታቸውንም ለአሜሪካ ድምጽ ገልጸዋል። ዴቢዛኑ ጀሰን ሉስከንበርባኑ ውመኒ ኦሮሞስ ውመኒ ኦሮሚያ ኬልስ ጅሮስ ኦሮሞስ ሰርኒ ብራኒ ነጋም በ የሰጡን ምላሽ እኛም በኦሮሚያ የምንኖር የኦሮሞም ሆነ የሌላ አካባቢ ተወላጆች በሰላም ወጥቶ እንዲገባ ነው። በዚህ ላይ ሁሉም ተረባርበው መስራት አለበት። ለዚህም በሰላም መመለስ ለሚፈልግ አካል በራችን ክፍት ነው ሲሉ ነው የገለጹት። በሌላ በኩል ከቅርብ ጊዜ ወዲህ በወረጉድሩ ወለጋና ምስራቅ ወለጋ በአገረሸ ግጭት መፈናቀላቸው የተነገረና በሻምቡና አካባቢው ያሉ ተፈናቃዮች የሰብአዊ ድጋፍ እንደሚያስፈልጋቸው ለተፈናቃዮቹ የሰብአዊ ድጋፍ ያቀረቡ ተራዲዮ ድርጅት ለአሜሪካ ድምጽ ገልጸዋል። ወጣት ብያንሳ አዳይስሳ አክሞን ኢኒሽቲቭ ፕሮጀክት የተባለ ሀገር በቀል ግብረ ሰናይ ድርጅት ባልደረባ ነው። ብያንሳ ድርጅታቸው በአዲስ አበባ ከበጎ ፈቃደኞች ያሰባሰበውን የተለያዩ ድጋፎችን በሻምቡ ከተማ በሶስት መጠለያ ለተጠለሉ ተፈናቃዮች እንዲሁም በሰቀላ ከተማም በተመሳሳይ መልኩ ድጋፎችን ለተጎጂዎች ማድረሱን ተናግረዋል። ፈያፊ በርኖታ ባይናን መከመናን ያደሳለ በጣም አስቸጋሪ ነው ብዬ የምንወስደው የትምህርትና የጤና ጉዳይ ነው። ምክንያቱም አሁን በሆሮ ጉድሩ ወለጋ ዞን ከአራት እስከ አምስት በሚሆኑ ወረዳዎች የትምህርት ሂደቱ በሙሉ ቆሟል። ያ አሳሳቢ ነው። በሌላ በኩል በተለይ በጤና ረገድ በመናኸሪያ አካባቢ ተጠልለው ያሉት አስቸጋሪ ሁኔታ ውስጥ ናቸው። ወንድና ሴት አንድ ላይ ናቸው እየኖሩ ያሉት። መጸዳጃ ቦታ የለም፣ ውሃ የለም። ነፍሰ ጡር ሴቶች አሉ። እዚያው ቦታ ላይ መንታ ወልደው ያሉ ሴቶችን አግኝተናል። እና ያ በጣም አሳሳቢ ነው። ቢያንሳ ተጎጂዎቹ ተጨማሪ ድጋፍ ስለሚሹ አስፈላጊ ትኩረት ልትሰጣቸው ይገባል ብለዋል። ከመንግስት ኃላፊዎች ጋር በኦሮሚያ ያለውን ግጭት በድርድርና በሰላም ለመቋጨት እየጠየቁ ያሉት የህዝብ ተወካዮች ምክር ቤት አባላት በቀጣይም የመንግስት ተወካዮች በጉዳዩ ላይ ስለገቡት ቃል ክትትል እንደሚያደርጉም ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ። ወደ ተከታዩ ዘገባችን ከመሄዳችን በፊት ዝግጅቶቻችንን ተከታትላችሁ አስተያየት ካላችሁ ጥያቄዎችና ጥቆማ ሲኖራችሁ የት ታገኙናላችሁ? አድራሻችንን እስቲ እናስተዋውቃችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታ ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። አሁን ወደ ሁለተኛው አጋማሽ ተሸጋግረናል። የሁለተኛው አጋማሽ የመጀመሪያ ቅንብራችንን እናስደምጣችኋለን። የፖሊሲ ክፍተትና የግብርና መድን ተቋም አለመኖር አርሶ አደሮች የመድን ሽፋን እንዳያገኙ ማድረጉን ባለሙያዎች ገለጹ። አርሶ አደሮች የግብርና መድን ሽፋን ተጠቃሚዎች ባለመሆናቸው ምርቶቻቸውና እንስሳቶቻቸው በተፈጥሮ አደጋዎች ሲጠቁባቸው በተደጋጋሚ ለችግር እንደሚጋለጡም ባለሙያዎቹ ተናግረዋል። አርሶ አደሮቹ የመድን ሽፋን ተጠቃሚ አለመሆናቸው ለስራዎቻቸው ከገንዘብ ተቋማት ብድር እንዳያገኙና ምርታማነትን በማሳደግ የምግብ ዋስትናን እንዳያረጋግጡ እንዳደረጋቸውም ባለሙያዎቹ አመልክተዋል። ይህንን ችግር ለመቅረፍ በኢትዮጵያ አርሶ አደሮችን የሚያግዝ የግብርና መድን ፖሊሲ መቀረጽና ራሱን የቻለ የግብርና መድን ተቋም መቋቋም እንዳለበትም እነኝሁ ባለሙያዎች ገልጸዋል። ገብረ ሚካኤል ገብረ መድን ከአዲስ አበባ ያጠናቀረው ዘገባ ነው፣ እንደሚከተለው ይቀርባል። በግብርና ፋይናንስ ላይ ጥናት ያደረጉት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ኃይሉ ኤልያስ የኢትዮጵያ አነስተኛ አርሶ አደሮች የመድን ሽፋን ተጠቃሚዎች አለመሆናቸው ለተለያዩ ችግሮች እንዲጋለጡ እንዳደረጋቸው ይናገራሉ። እንግዲህ የእኛ አገር ግብርና እንደሚታወቀው ለብዙ የተፈጥሮ አደጋ ከዚህ ከአየር ንብረት ለውጥ ጋር በተያያዘ ከእንስሳት በሽታ ጋር፣ ከድርቅ ጋር፣ ምግብ ሰብሎች በሽታ ጋር በተያያዘ ብዙ ችግር ላይ ያለ ኢኮኖሚ ነው። ለዚህ ደግሞ የኢንሹራንስ ከቨሬጅ ቢኖር ምርትና ምርታማነት ይጨምር ነበር። ገበሬው ያጣውን ነገር ኮምፐንሴት የሚያደርግበት መንገድ ይኖር ነበር እና ሰው የኢንሹራንስ እድል ወይም አክሰስ ያለመኖሩ በአብዛኛው ተጎጂ እንዲሆን ለምሳሌ ከብቶቹ ሲሞቱ ወይም እህሉ ሲበላሽበት ገበሬው ባዶ እጁን ወደ ቤቱ ነው የሚገባው። ድህነት ላይ ድህነትን መጨመር ማለት ነው። ስለዚህ የኢንሹራንስ አገልግሎቱ ትልቅ ነው። ያ ባለመኖሩ ጉዳቱ ትልቅ ነው ብሎ መውሰድ ይቻላል። የአርሶ አደሮች የመድን ሽፋን ተጠቃሚ አለመሆን ለግብርና ስራዎቻቸው ብድር እንዳያገኙ ማድረጉንም ባለሙያዎቹ ገልጿል። በንብ ኢንሹራንስ የግብርና ኢንሹራንስ ቢዝነስ ኃላፊ አቶ ሰለሞን ዘገየ ለግብርናው ዘርፍ የባንኮች ብድር እየተሰጠ እንዳልሆነ ተናግረው የዚህ ምክንያቱ ደግሞ ግብርናው በመድን ሽፋን ስላልተደገፈ ነው ይላሉ። የኢትዮጵያን የእርሻ ሴክተር የግብርና ሴክተር ለማንቀሳቀስ ፋይናንስ ቁልፍ ነው። አርሶ አደሩ ተበድሮ ምርጥ ዘር፣ ማዳበሪያ፣ ቴክኖሎጂዎችን ተጠቅሞ ሊሰራ የሚችለው ብድር ሲያገኝ፣ ለዛ ብድሩ ደግሞ ዋስትና የሚሰጠው ኢንሹረንስ ነው። የፋይናንስ አገልግሎት በቅጠሮ ኢትዮጵያ ስላልተስፋፋ፣ የፋይናንስ ሴክተሩ ለአግሪካልቸራል ሴክተሩ የሚሰጠው ኮንትሪቢሽን በጣም ውስን ነው። አርሶ አደሮች የመድን ሽፋን ተጠቃሚዎች ቢሆኑ የገንዘብ ተቋማት ለግብርናው ዘርፍ ብድር ለመስጠት እንደሚበረታቱም ዶክተር ሀይሉ ኤልያስ ይገልጻሉ። ለምሳሌ አንድ አበዳሪ ለአበድር ሲፈልግ አንዱ ጥያቄ ኮላተራል አንተ አምርተህ ሰርተህ፣ ወይም ከብቶችን አደልበህ ሽጠህ ትርፍ አግኝተህ ትመልሳለህ ብሎ ነው ኤክስፔክት የሚያደርገው። በሌላ በኩል ደግሞ ድርቅ ይመጣና ከብቶችን ይዞብህ ይሄዳል፣ እህሉ እንዳለ ይወድምብሃል። ስለዚህ ይህ ማለትም ማለት ነው አንተ ሰርተህ ነገ ላበደረህ ተቋም የምትከፍለው ገንዘብ አይኖርህም አቅም አይኖርህም ማለት ነው ተቋማቱ አንተ ላይ እምነት የላቸውም ነገም ለማበደር ነገር ግን የኢንሹራንስ ከበረጁ ቢኖር ሁለቱ ጎን ለጎን ይሄዳሉ አየህ ይሄኛው ፌል ቢያደርግበት ኢንሹራንሱ ከበር ስለሚያደርግ ባበድረውም የኔ ሪስክ ይቀንሳል ብሎ ማበዳር የሚያስበው አቶ ሰለሞን በበኩላቸው የፋይናንስ ተቋማትና የመድን ተቋማት በቅንጅት ግብርናው ላይ ቢሰማሩ አርሶ አደሩ ይጠቀማል፣ የግብርና ምርታማነትም ማነትም ሊጨምር ይችላል ባይ ናቸው። አንድ ባንክ እርሻ ሴክተሩ ሲያበድር ሴክተሩ ሪስኪ መሆኑን ያውቃል። ነገር ግን ቢያንስ ቢያንስ በአግሪካልቸራል ኢንሹራንስ ባክድ ቢሆን ፖርቲፎሊዮ ክሬዲት ፖርቲፎሊዮ ፕሮቴክት ቢያደርግለት ሊገባ ይችላል። ስለዚህ ምን አመጣ ማለት ነው አንድ ኢንሹራንስ ክሬዲት በቅንጅት ወደ ገጠሩ ከገቡ አግሪካልቸራል ሴክተር ፕሮዳክቲቪቲውን ይጨምራል። ኤክስፖርትን ጀነሬት እናደርጋለን። ከሁሉ የበለጠ ደግሞ በምግብ ዋስትና ህዝብ ብንችል ከውጭ ሊገባ የሚችለውን እህል እናቆማለን፣ እርዳታ እናቆማለን። ያ ደግሞ ማለት ትልቅ ሴቪንግ ነው ለኢትዮጵያ። አነስተኛ አርሶ አደሮች የመድን ሽፋን እንዲያገኙ ግን በሀገር ደረጃ የፖሊሲ ማዕቀፍ መዘጋጀት እንዳለበት በኢትዮጵያ መድን ድርጅት የግብርና ኢንሹራንስ ባለሙያ አቶ ተሾመ ደቦጭ ይናገራሉ። ጥቃቅንና አነስተኛ ገበሬዎች እንዴት በተፈጥሮ አደጋ የሚደርስባቸውን ችግር እንሸፍን የሚለው ነገር ላይ ፖሊሲዎች ተቀርጸው መሰራት አለባቸው። የተለያዩ ስቴክሆልደሮች፣ ባለድርሻ አካላቶች ነገሩ ላይ እየተሳተፉ መስራት አለባቸው። መንግስት ድርሻውን ወስዶ፣ የአንበሳ ድርሻውን ወስዶ እነዚህን ጥቃቅንና አነስተኛ ገበሬዎች ከኢንሹራንስ ጋር አያይዞ ምርታቸው ቀጣይነት እንዲኖር የምግብ ዋስትናን ለማረጋገጥ እንዲረዳ ቢሰራ የተሻለ ነው የምለው። የግብርና መድን ፖሊሲ በዘርፉ ያለውን ክፍተት ለመሙላት እንደሚያግዝ አቶ ሰለሞን ተናግረዋል። ይሄ ፖሊሲ ማቀፍ ምንድን ነው? ብዙ ጊዜ ፖሊሲ ፖሊሲ ይባላል። ለምሳሌ በአሜሪካ ነገር ብትመለከት፣ ዩናይትድ ስቴትስ ዲፓርትመንት ኦፍ አግሪካልቸር ከ50 እስከ 70 ፐርሰንት የአርሶ አደሩን የኢንሹራንስ አረቦን የሚከፍለው መንግስት ነው። እኛ ሀገር ለምን ያየሆነ አርሶ አደራችን ለምን በፖሊሲ አይደገፍም? ኢንሹራንስን ደግሞ እንደሞ ወደ ገጠር ይዘን ስንገባ ብቻውን ነው ይዘን መጣው። ለምን ብቻውን ከብድር ጋር ለምን አናያይዘው? ከማዳበሪያ ጋርስ ከዘር ጋር ይሄን እንፈልጋለን። በግብርናው ክፍለ ኢኮኖሚ ፖሊሲ ካለን ላርሶ አደሩ እንዴት አድርገን ኢንሹራንስ እንሰጣለን፣ እውቀትስ እንዴት እናሸጋግራለን፣ አገር ውስጥ አቅም እንዴት እንፈጥራለን የሚሉትን ነገሮች እዚህ በፖሊሲ ማቀፍ ውስጥ ከገባ ዜን ለፕራይቬት ሴክተሩ አጠቃቀም ይሄ ይቀለናል። ለአነስተኛ አርሶ አደሮች የመድን ሽፋን ለመስጠት ራሱን የቻለ የግብርና መድን ተቋም እንደሚያስፈልግም ነው አቶ ተሾመ ደቦጭ የሚገልጹት። ኬንያ ብንሄድ፣ እነ ዛምቢያ ብንሄድ አግሪካልቸራል ኢንሹራንስ ራሱን የቻለ ተቋም ነው። እኛ ሀገር ግን ምንም የግብርና መድን ሽፋንን የሚደግፍ የተለየ ተቋም የለም። ይህ ተቋም ካልተቋቋመ የኢትዮጵያን ገበሬዎች የምግብ ዋስትናን ለማረጋገጥ የሚከብድ ይሆናል። ይህ ተቋም ቢኖር ትልቁን ድርሻ ወስዶ ጠቃቅና አነስተኛ ገበሬዎች የሚሰጥ ይሆናል ኢንሹራንስ፣ ግል ኢንሹራንሶችንም የመንግስት ኢንሹራንስ ኢትዮጵያ መድን ድርጅትንም መሀል አድርጎ ስራውን በስፋት ይሰራል ብዬ እላለሁ። የኢትዮጵያን አርሶ አደር የግብርና መድን ሽፋን ተጠቃሚ ለማድረግ በዘርፉ ያለውን ግንዛቤ ማሳደግም ወሳኝ እርምጃ መሆኑን ነው ባለሙያዎቹ የገለጹት። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስቲ አሁን ደግሞ ከኢትዮጵያ እንውጣና ወደ ሌሎች የአፍሪካ ሀገሮች ጉዳይ እናመራለን። ወደ ሶማሌ ሶማሊያ ነው የምንሄደው። ከመንግስት ሰራተኞች ውስጥ የሚበዙት ወይም ሀገር ውስጥ የሌሉ ወይም ደግሞ የስራ ገበታቸው ላይ ሳይገኙ ዝም ብለው ደሞዝ የሚከፈላቸው ናቸው ሲሉ የሶማሊያ ፕሬዚዳንት ተናገሩ። ፕሬዚዳንት ሀሰን ሼህ መሐመድ ባለፈው ሳምንት መጨረሻ ባደረጉት ንግግር ደሞዝ የሚከፈላቸው ነገር ግን በአካል ስራቸው ላይ የሌሉ ሰዎች ቁጥር ከ3500 እስከ 5000 እንደሚደርስ አመልክተዋል። አህመድ ሞሐመድ ከሞቃዲሾ ያጠናቀረው ዘገባ ነው። ቆንጅታዬ እንደሚከተለው ታቀርበዋለች። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ አብዛኛው የመንግስት ሰራተኛ ስራ ገበታው ላይ አይገኝም ብለው የሰጡትን መግለጫ ተከትሎ አድራጎቱ ብዙዎችን አስቆጥቷል። እንዲህ ያለ መግለጫ ሲሰጥ የመጀመሪያ ጊዜ ባይሆንም በፕሬዚደንት መሐሙድ የተሰጠው መግለጫ ብዙዎችን አስቆጥቷል። መንግስት እርምጃ እንዲወስድም ጠይቀዋል። መሐድ መሐሙድ ሞቃዲሾ ውስጥ የፍራፍሬ ነጋዴ ነው። እንዲህ ሲል አስተያየቱን ሰጥቷል። waxa wax lala yaabo ah in dowladda ay ku tiirsan tahay taageerada deeqbixiyaasha ah si ay u maalgeliso መንግስት ለሰራተኛው የሚከፍለውን ገንዘብ የሚያገኘው ከለጋሾች ነው። ይህንኑ ደግሞ ስራቸው ላይ ለሌሉ ሰዎች ይከፍላል ያለው ነጋዴው ሐሰን እንዲህ ያሉት ሰራተኞች የበሉትን ደሞዝ መመለስ አለባቸው። የህዝብ እምነት በማጉደል በንቅዘት ወንጀልም መከሰስ አለባቸው ብሏል። ሶማሊያ ለመጪው እንደ አውሮፓውያን አቆጣጠር 2023 ዓ.ም ብሔራዊ በጀቷ 960 ሚሊዮን ዶላር ያስፈልጋታል። ከዚህ ውስጥ ከ 2 ከሁለት ሶስተኛ የሚበልጠውን ከለጋሾች እርዳታ ነው የምትጠብቀው። የ የዩኒቨርሲቲ ምርቋ ዴካኤልሚ ፕሬዝደንቱና ጠቅላይ ሚኒስትሩ ሳይሰሩ የሚከፈላቸው ሰዎች ላይ አስቸኳይ እርምጃ መውሰድ አለባቸው ስትል አሳስባለችርና ለ ር ት ትምህርታቸውን ጨርሰው የተመረቁ ተማሪዎች ስራ አጥተው ቁጭ ብለው ከ3500 የሚበልጥ ሰው ሳይሰራ የመንግስት ደሞዝ ይበላል። ፕሬዝደንቱና ጠቅላይ ሚኒስትሩ አንድ እርምጃ መውሰድማ አለባቸውን ያለችው ፕሬዚደንት ማህሙድ ስራ ገበታ ላይ ሳይገኙ ደሞዝ ስለሚከፈላቸው ሰራተኞች የተናገሩት ባለፈው አርብ በፕሬዚደንታዊው መስጂድ በጁማ ጸሎት ላይ ለባለስልጣኖቻቸው ባደረጉት ንግግር ነው። ስስተም ከመርክ ወቁ የመንግስት የስራ ሰዓት ምዝገባና ቁጥጥር ስርአቱ ስራ የገባውን ሰራተኛ ቁጥር በትክክል ነው የሚያሳየው። መሽኑ አይዋሽም ብለዋል ፕሬዚደንቱ። የጣት አሻራ ይመዘግባል። ከአምስት ሺህ በላይ የመንግስት ሰራተኛ አለ፣ ስራ የገባው 1500 ብቻ ነው ብለዋል። የሶማሊያ ጠቅላይ ሚኒስትር ሀምዛ አብዲ ባሬም ችግሩ መኖሩን ቅዳሜ ዕለት አረጋግጠዋል። የሚኒስቴር መስሪያ ቤቶች ሰራተኛው የስራ ሰአቱን ማክበሩን እንዲከታተሉ ትዕዛዝ ሰጥተዋል። የሶማሊያ ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት መሀመድ ማታን ስራ የማይገቡት የመንግስት ሰራተኞች በተባለው ደረጃ ብዙ መሆናቸው አጠራጣሪ ነው ይላሉ። የአልሸባብ ታጣቂዎች የመንግስት ሰራተኞችን የጥቃት ኢላማ ስለሚያደርጓቸው በፍርሃት ስራ የማይገቡ ሊኖሩ ይችላሉ ነው የሚሉት የዩኒቨርሲቲው የፖለቲካ ሳይንቲስት ን ቆፍ ወልባ አፈተ ቆፎት ን ስከራይ ማ ሸቀ ሰው የግዱን አልሸባብን እየፈራ ጥቂት ሰዎችን ብቻ እንዲያምን ሆኗል ሌላ ሰው አጠገብ አይደርስም ያሉት የፖለቲካ ሳይንቲስቱ ሌላው ደግሞ የመንግስት ሰራተኞች ከስራ ስለማይባረሩ ያም ለስራቸው ደንታ እንዳይኖራቸው አድርጎ ይሆናል ገብተውም የማይሰሩም ይኖራሉ ብለዋል። ትራንስፓረንሲ ኢንተርናሽናል ሶማሊያን ላለፉት 20 ዓመታት በየአመቱ ከዓለም ከቀንደኞቹ በሙስና የተዘፈቁ ሀገሮች መደብ ሲፈርጃት ቆይቷል። ማሃድዋ ሱጌ ትኩረቱን በአስተዳደር ጉዳዮች ላይ አድርጎ የምርምር ስራ የሚያካሂደው የሶማሊያ ህዝባዊ አጀንዳ የተባለ ተቋም ዋና ስራ አስኪያጅ ናቸው። ስራ ገበታ ላይ የማይገኙ ሰራተኞች መባረር አለባቸው፣ ስርዓቱም መስተካከል ይኖርበታል ሲሉ ይመክራሉ። ታስ ነ ሐይኩ ኢማን ከርታ ቁርሺ ደውለዴ ባላረም ዲቡ ሀበይንተ ሸቃላ ረይት ክል ሕሪርተ ይህንንም አሉ። ማሃድ ዋሱጌ መንግስት የሰራተኛ አስተዳደሩን የሚያሻሽልበት ሰፊ እቅድ በማውጣት ሊያከናውነው ይችላል። የሰራተኛ ቅጥር ግልጽነት ሊኖረው ይገባል። የመንግስት መስሪያ ቤቶች ዋና ዳይሬክተሮችም ቢሆኑ ግልጽነት ባለው መንገድ ነው መቀጠር ያለባቸው ሲሉ አሳስበዋል። ምክንያቱም እነሱ የፖለቲካ ሰዎች ሳይሆኑ የአስተዳደር እና የቴክኒክ እውቀት ዘርፍ ሰራተኞች ስለሆኑ ነው በማለት አስረድተዋል። ሶማሊያ መጪው የአውሮፓ የዘመን አቆጣጠር 2023 ሲጠናቀቅ ከዓለም ባንክና ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ የእዳ ስረዛ ይደረግልኛል ብላ ተስፋ እያደረገች ነው። ያን ለማግኘት ግን የመንግስት ግብርና ገቢ ስርአቷን እንዲሁም የእዳ አያያዙን በትክክል ማካሄድ ይጠበቅባታል። የመንግስት ሰራተኛ አስተዳደር ስርዓቷንም ማሻሻል አለባት። አሁን ደግሞ ወደ ዛምቢያ ነው የምንወስዳችሁ። በዛምቢያ ፕሬዚዳንቱን መዝለፍ የሚከለክለው ህግ መነሳቱ ወደ ዴሞክራሲ የሚደረገውን ጉዞ አንድ እርምጃ ወደፊት ይወስዳል ሲሉ ተቾች የህጉ ተቾች በመልካም ተቀብለውታል። ካቲ ሾርት ከሉሳካ ያደረሰችን ዘገባ ነው። እንግዲሁ ወልዴ ለዛሬ ዲሞክራሲና በተግባር እንደሚከተለው ይዞታል። በሰብአዊ መብት ጉዳዮች ላይ ጠበቃ የሆነው ዳንኤል ሲንጂዋላ ሊባቲ ለቪኦኤ እንደተናገረው ፕሬዚደንት ሂችሌማ ባለፈው አርብ ምሽት የስም ማጥፋቱን ህግ በመሰረዛቸው ደስተኛ ነው። በጣም ጥሩ ነው፣ በጣም ጥሩ ነው። ሰዎች ፕሬዚደንቱን በነፃነት እንዲተቹ መስደብ ሳይሆን እንዲተቹ ያስችላቸዋል የመናገር ነጻነት በሚፈቅደው ህጋችን መሰረት ገንቢ ትችት ለመስጠትና ስልጣንን ካላግባብ መጠቀምን ለማስቀረት ይረዳል። የፖለቲካ ተንታኙ ገስ ኒሬንዳ እንደሚለው ደግሞ ህጉ በመሻሻሉ ደስተኛ ቢሆንም የመናገር ነጻነትን በዛምቢያ ለማሳደግ ብዙ መሰራት አለበት። ፕሬዝደንት አካኢንዴ ሂችሌማ ሌሎቹንም አፋኝ ህጎች እንዲያስወግዱ እንጠይቃለን። የተቃዋሚው የብሔራዊ ዲሞክራሲያዊ ፓርቲ መሪ ሳቦይ ኢምቦይላ በቀድሞ ህግ መሰረት ለበርካታ ጊዜያት ታስረዋል። ኢምቦይላ ለቪዌ እንደተናገሩት የቅኝ ግዛት ዘመን ህጉ በመሰረዙ ደስተኛ ቢሆኑም ዛምቢያን ግን ጥንቃቄ እንዲያደርጉ መክረዋል። የሳይበር ህጉ መኖር አሳሳቢና የመናገር ነፃነትን የሚገድብ ነው ብለዋል። ማንኛውንም ህግ ተጠቅመው ተቃዋሚዎቻቸውን ማጥቃት የሚፈልጉበት ሁኔታ እንዳለ ነው የሚታየኝ። የዛምቢያ ህዝብ መጠንቀቅ ያለበት እንደውም አሁን ነው ተዘናግተው በፌስቡክ የፈለጉትን እንዳይጽፉ ምክንያቱም ፕሬዝዳንቱና የሱ ሰዎች የሳይበር ህጉን ተጠቅመው ይመጡባችኋል። ፕሬዚደንት ቺሌማ ባለፈው አርብ በሰጡት መግለጫ በአገሪቱ የሞት ቅጣት መነሳቱንም አስታውቀዋል። ዛምቢያ ከዚህ በፊት የሞት ቅጣት የፈጸመችው እንደ አውሮፓን አቆጣጠር በ1997 ከ25 ዓመታት በፊት ነበር። እስካለፈው ዓመት ድረስ 250 የሚሆኑ ሰዎች የሞት ፍርድ ተወስኖባቸው በመጠባበቅ ላይ ነበሩ። ሙዌርዋ ሙለያ የዛምቢያ የሰብአዊ መብት ኮሚሽን ቃል አቀባይ ናቸው። በእርሳቸው ለቪ እንደተናገሩት የህጉ መነሳት በዛምቢያ እየጨመረ ከመጣው የተቃዋሚዎች ስራ አንጻር የሰብአዊ መብት ሁኔታዎችን ያሻሽላል። የህጉ መውጣት በህይወት የመኖር መብትንና የመናገር ነፃነትን በመጠበቅ ረገድ ትልቅ ፋይዳ አለው። ስለዚህ ሁላችንም ልናደንቀው ይገባል። የአምነስቲ ኢንተርናሽናል ዋና ጸሐፊ የሆኑት አንገስ ካላማርድ በዚህ ዓመት መጀመሪያ ላይ ከፕሬዚደንት ሂችሌማ ጋር በተገናኙበት ወቅት በእንደ አውሮፓውያን አቆጣጠር 1965 ዓ.ም የወጣውና ተቺዎችን ለማፈን ጥቅም ላይ የዋለው የስም ማጥፋት ህግ እንዲሰረዝ ጠይቀዋቸው ነበር። የሰብአዊ መብትንና የመናገር ነፃነትን እንደሚያከብሩ ሂችሌማ ባለፈው ዓመት የምርጫ ዘመቻ ባደረጉበት ወቅት ቃል ገብተው ነበር። በዚህ ዓመት ብቻ 12 የሚሆኑ የሂችሌማ ተቃዋሚዎች ፕሬዚዳንቱን ዘልፋቸዋል ተብለው ታስረዋል። ከእነርሱ ውስጥ በተደጋጋሚ እየታሰሩም አሉ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። በነገራችን ላይ አድማጮች ባለፈው ሳምንት ሰኞና ማክሰኞ ግማሽ የሚሆነውን የፕሮግራማችንን ጊዜ የያዘው ኢትዮጵያ የሰላም መንገዶች በሚል የተሰናዳ የልዩ የቴሌቪዥን ውይይት እዚህ ዋሽንግተን ዲሲ የሚገኘው ስቱዲያችን ውስጥ የተካሄደ የቴሌቪዥን ውይይት ነበር። የዛን ውይይት የመጀመሪያና ሁለተኛ ክፍል በተከታታይ አሰምተናችሁ ነበር። በእንደገና ደግሞ በድጋሚ በነገው ምሽት ሙሉን ሰዓታችንን ፕሮግራሙን የምናስተላልፍላችሁ ሲሆን አርብም እንዲሁ በግማሹ ክፍል እናስደምጣችኋለን። በተጨማሪም በ አፋን ኦሮሞ ዝግጅትና እንዲሁም በትግርኛ ቋንቋ ዝግጅታችን ይህንኑ ፕሮግራም በቋንቋዎቹ ተተርጉሞ በሙሉን ዝግጅት ትከታተላላችሁ። ስለዚህ በነገው ምሽት በሰበር ዜናዎቻችንን እንዲሁም መረጃዎቻችንን በዌብሳይታችንና በፌስቡክ ገጻችን መከታተል ትችላላችሁ። ልዩ ዝግጅቱን ግን የቴሌቪዥን ውይይቱን እዚሁ በቀጥታ መከታተል ትችላላችሁ። አሁን የፕሮግራም ማሳሰቢያ ያለን ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ አድማጮች አሁን ደግሞ ከለፈው ሳምንት ጀምሮ ስናደርግ እንደቆየ ነው። ሊጠናቀቅ ጥቂት ቀናቶች የቀሩትን የአውሮፓውያኑን አዲስ አመት ምናልባትም እሁድ ነው የሚውለው። ከአራት ቀናት ያነሱ ነው የሚቀረው ያንን ያለፈውን የ2022 ዓመተ ምህረት እንዴት ነው ያለፈው የተለያዩ ጉዳዮች እንዴት ነበሩ በሚል ዘገባዎችን እያስደመጥናችሁ እንገኛለን። ለዛሬ ወደ ዩክሬን ነው የምንወስዳችሁ ፖላንድ እና ዩክሬን ያለውን ሁኔታ የሚቃኝ ዘገባ ይዘናል። ሩሲያ በየካቲት ወር በዩክሬን ላይ ጦርነት ከጀመረችበት ጊዜ ጀምሮ ፖላንድ የሞስኮን ጥቃት በመገዳደር የሰሜን አትላንቲክ ቃል ኪዳን ጦር ኔቶ፣ ቁልፍ አጋር እና በቀጠናው የዩናይትድ ስቴትስ ተፈላጊ አጋር ሆናለች። ሰባት ሚሊዮን የሚጠጉ ዩክሬናውያን ስደተኞች ወደ ፖሊሽ ድንበር ተሻግረዋል። ዩክሬንና ኔቶ የአጋሮችም የጦር መሳሪያና የሰብአዊ እርዳታ ወደ ዩክሬን ለማስገባት ፖላንድን ይጠቀማሉ። የአሜሪካ ድምጿ ማይስሮቭላ ጎንዳዜ ከዋርሶ ያደረሰችን ዘገባ ነው፣ ስመኝሽ ቆየ እንደሚከተለው ታቀርበዋለች። ሩሲያ ዩክሬንን ከመውረሯ አንድ ቀን ቀደም ብሎ የዩክሬን ዋና ከተማ ኪቭን የጎበኙት የፖሊሽ ፕሬዚዳንት አንድሬ ዱዳ ፖላንድ መቼም ዩክሬንን ብቻዋን አታዋትም ብለው ነበር። ጦርነቱ ከተጀመረ በኋላ ፖላንድ ጦርነቱን ሸሽተው የሚሰደዱ ዩክሬናውያንን ተቀብላ እንደ እንግዳ አስተናግዳቸዋለች። ዋርሶ በሚገኘው ሜሮሽቭስኪ ማዕከል ምክትል ዳይሬክተር የሆኑት ሉካሽ አዳምስኪ ዩክሬን በሚሊየን ለሚቆጠሩ የዩክሬን ስደተኞች መኖሪያ ሆናለች ይላሉ። የዩክሬን ዜጎች በፖላንድ በርካታ መብቶች ሲኖሯቸው፣ በግልባጩ ፖሊሶችም በዩክሬን ተመሳሳይ መብቶች አሏቸው። ፖላንድ የምዕራባውያንን የጦር መሳሪያዎች ና የሰብአዊ እርዳታ አቅርቦቶችን ወደ ዩክሬን በማድረስም ወሳኝ ሚና ተጫውታለች። አዳምስኪ እንደሚሉት የሩሲያ ስጋት ሁልጊዜም መልካም ያልነበረውን በዩክሬንና በፖላንድ መካከል ያለውን ግንኙነት ለውጦታል። ጦርነቱ የሁለትዮሽ ግንኙነት እንዲጠናከር፣ መተማመንና መዋደድ በከፍተኛ ሁኔታ እንዲሻሻል አድርጓል። ሁለቱም አገሮች የጋራ ፍላጎትና የጋራ የወደፊት ራዕይ እንዳላቸው ግልጽ አድርጎ አሳይተዋል። በግንቦት ወር የፖሊሽ ፕሬዝዳንት ዱዳ ዩክሬን ፓርላማ ውስጥ በአካል ቀርበው ንግግር በማድረግ ጦርነቱ ከተጀመረ ወዲህ ይህን ያደረጉ የመጀመሪያው የውጭ መሪ ሆነዋል። በንግግራቸው ዩክሬን የአውሮፓ ሕብረትን ለመቀላቀል ያቀረበችውን ጥያቄ እንደሚደግፉ በመግለጽ ዩክሬን የሩሲያ ፕሬዝዳንት ቭላዲሚር ፑቲን ካቀረቧቸው ጥያቄዎች የተወሰነውን እንድትቀበል በማለት ሀሳብ ያቀረቡ አውሮፓውያንን ተችተዋል። በሳቸው እምነት ከሩሲያ ጋር የሚደረግ ማንኛውም የግዛት ስምምነት ለጠቅላላው ምዕራቡ ዓለም ሽንፈት መሆኑንም አስረግጠው ገልጸዋል። ዩክሬን የወደፊት እጣፈንታዋን የመወሰን መብት ያላት ዩክሬን ብቻ ናት። ለራሷ መወሰን የምትችል ዩክሬን ብቻ ናት። ዓለም ሩሲያ ከዩክሬን ግዛት ጠቅልሎ እንዲወጣና ዓለም አቀፍ ሕጎችን መጣስ እንዲያቆም መጠየቅ አለበት። እንደ አውሮፓውያን አቆጣጠር በ2022 ፖላንድ የዩክሬን ዋና ወታደራዊ ድጋፍ ሰጪ ከሆኑ ሀገራት አንዷ የሆነች ሲሆን ከሌሎች የባልቲክ ግዛቶች ጋር በመሆን ዩክሬን የአውሮፓ ህብረትንና ኔቶን እንድትቀላቀል የማግባባት ስራ ትሰራለች። ዋርሶ ለዩክሬን እየሰጠች ያለችው ድጋፍም ለተወሰነ ጊዜ ከዋሽንግተን ጋር የነበራት ሻካራ ግንኙነት እንዲሻሻል አስተዋጽኦ አድርጓል። የዩናይትድ ስቴትስ ፕሬዝዳንት በመጋቢት ወር በፖላንድ ባደረጉት ጉብኝት ዩክሬናዊ ስደተኞችንና በቦታው የሚገኙ የአሜሪካን ወታደሮችን አግኝተው ነበር። በዚህ ጉዞ ላይም ዩናይትድ ስቴትስ ዩክሬን ለዲሞክራሲና የራስን መብት በራስ ለመወሰን የምታደርገውን ጥረት ለመደገፍ ያላትን ስልታዊ ግብ ያረጋገጡ ሲሆን፣ ፖላንድ በአውሮፓ ለነፃነትና ደህንነት የሚደረገው ትግል እጅግ አስፈላጊ የጦር ሜዳ መሆኗን አመልክተዋል። ፕሬዚዳንት ባይደን ዋርሶ ውስጥ በሚገኘው የሮያል ቤተ መንግስት ባደረጉት ንግግር የፖላንድ ዋና ከተማ የሆነችው ዋርሶ ጭቆናን በመዋጋት ረገድ ያላትን ታሪካዊ አስፈላጊነት አጽንዖት ሰጥተውታል። በምስራቅ አውሮፓ የሶቪየት ህብረት እንዲበታተንና ቀዝቃዛው ጦርነት እንዲያበቃ ባደረጉት ክስተቶች ዙሪያ ሀገሪቱ ቁልፍ ሚና ተጫውታለች። ለበርካታ ትውልዶች ዋርሶ ነጻነት በተገዳደረበት ቦታና ነጻነት በሰፈነበት ቦታ ቆመዋል። ዛሬ በኪቭ ሜሪዮፖልና ካርኪቭ የሚካሄደው ጦርነት ለዘመናት ሲደረግ የቆየው ትግል አካል ነው። በ1956 በሃንጋሪ በ1956 በፖላንድ ከዚያም እንደገና በ1981 በቼኮስሎቫኪያ በ1968። ባይደን ዩናይትድ ስቴትስ ለዩክሬን ያላትን ቁርጠኝነት በዝርዝር አስረድተው ሩሲያ በዩክሬን ላይ የፈጸመችው ተግባር በአጋሮች መካከል ያለው ትስስር እንዲጠናከር ማድረጉን አመልክተዋል። የሩሲያ ኃይሎች ጀግናና ጠንካራ የሆኑ ዩክሬን ተቀናቃኞች ጋር ነው የገጠሙት። የሩሲያ ጭካኔ የተሞላባቸው ዘዴዎች ዩክሬን ቆራጠኝነት ከመስበር ይልቅ የበለጠ አጠናክሯቸዋል። ኔቶን በመከፋፈል ፋንታ ምዕራባውያን አሁን ከመቼውም ጊዜ የበለጠ ጠንካራና አንድነት አላቸው። ሩሲያ በድንበሯ ላይ የሚገኘው ኔቶ እንዲቀንስ ፈልጋ ነበር። አሁን ግን ፑቲን ከመቼውም ጊዜ የበለጠ ጠንካራና በመቶ ሺዎች የሚቆጠሩ የአሜሪካ ወታደሮች ከሌሎች የኔቶ አባሎች ጋር የሚገኙበት ትልቅ ሆነን እንድንኖር አድርጓል። ዩናይትድ ስቴትስ እና ፖላንድ ሁለቱም ለዩክሬን የገንዘብ ድጋፍ ያደርጋሉ። ኪል የተሰኘው ተቋም በዓለም ኢኮኖሚ ዙሪያ ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር ከጥር 24 እስከ ጥቅምት 3 ባለው ጊዜ ዩናይትድ ስቴትስ ለዩክሬን ወታደራዊ ሰብአዊና የገንዘብ እርዳታ የሚውል 55 ቢሊዮን ዶላር ቃል የገባች ሲሆን ፖላንድ ወደ ሶስት ቢሊዮን ዶላር የሚጠጋ ገንዘብ ቃል ገብታለች። የፖሊሽ ግዛት ለዩክሬን የሚደረግ ድጋፍ መሰረት ሆኖ እያገለገለ በመሆኑም ፖላንድ ለአውሮፓ ደህንነት እጅግ ተፈላጊ የዩናይትድ ስቴትስ አጋር ሆናለች። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል፣ ሰዓታችንም ተጠናቋል። ቅድም እንዳስተዋወቅኩት በነገው ምሽት ኢትዮጵያ የሰላም መንገዶች በሚል እዚህ ዋሽንግተን ዲሲ ስቱዲዮ ውስጥ የተሰናዳው ልዩ ዝግጅት በድጋሚ የሚቀርምበት ስለሆነ እንድትከታተሉ እንጠይቃለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲመራልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን ስለቆያችሁ እናመሰግናለን። በነጋው ምሽት እንገናኛለን። እስከዚያው ሰላም፣ በደህና እደሩ። gidi gidi gidi gidi gidi gidi gidi gidi gidi